ይህ የአሜሪካ ድምጽ ሬዲዮ ጣቢያ ነው ሰላም ጤና ይስጥልን እንደምን አመሻችሁ የረቡዕ ሐምሌ 16 206 ዓ ም ስርጭታችንን ይዤ ሳስተናግዳቸው የማመሸው ሄኖክ ሰማግዜር ነኝ በምሽቱ ዝግጅት ሁለት አብይ የኢትዮጵያ የተቃዋሚ ፓርቲዎች ለውህደት ተቃርበዋል። በጠቅላላ ጉባኤው የእሁዱ ከተካሄደ በመሰረቱ በእኛ አንድነትና መያድ የሚባል አይኖርም። ነገር ግን ይሄ ነገር በምርጫ ቦድ ተረጋግጦ አዲስ ሰርቲፊኬት ማግኘት አለብን። የአንድነት መሪ አቶ ግዛቸው ሽፈራው ናቸው። የአንድነትና የመያድን ውህደት የተመለከተ ዘገባን አካተናል። በሌላኛው ዘገባችን የኢትዮጵያ መንግስት ለመንግስት ሰራተኞች የደሞዝ ጭማሪ እንደሚያደርግ ይፋ ከማድረጉ የተለያዩ የሸቀጥና የአገልግሎት ዋጋዎች በማሻቀብ ላይ ናቸው። እነዚህ አካላት የሚያደርጉት የዋጋ ጭማሪ ተገቢና ትክክል እንዳይደለ፣ ምክንያታዊ እንዳይደለ የማስረዳት ነው። አሁን የያዝነው ስራ የማስረዳት ጉዳይ ነው። ይሄንንም ማስረዳት ካከናወንን በኋላ የማይለወጥ ከሆነ ህጋዊ እርምጃዎችን የመውሰድ ነው የሚሆነው። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በአሳለፍነው ሳምንት የመንግስታቸውን ቀጣይ እርምጃዎች አስረድተዋል። በሌላ ዜና ደግሞ በአውስትራሊያ አስተናጋጅነት በመካሄድ ላይ ካለው የዓለም ኤድስ ጉባኤ መድረክ የተገኙ ዘገባዎችንም አካተናል። ለሁሉም እስከ ምሽቱ አንድ ሰዓት ተኩል አብራችሁ እንድታመሹ እንጋብዛለን። ለምሽቱ ዜናዎች ቆንጅታዬ ጤና ይስጥልኝ። እንደምናመሻችው ሶማሊያ ውስጥ ታዋቂ ድምፃዊትና የሀገሪቱ ፓርላማ አባል ሰአዶ አሊ ወርሳሜ በጽንፈኛ እስላማዊ ጥይት ተመተው መገደላቸው ተገለጠ። ሰአዶን ሞቃዲሾ በሚገኘው አምባሳደር ሆቴል ደጃፍ የገደለ የአልቃይዳው ግብረአበር አልሸባብ ነው ሲል የዚሁ ቡድን ደጋፊ የሆነ አንድ ድረገጽ አውጇል። በመኪና ውስጥ የነበሩ ታጣቂዎች የምክር ቤት አባሏን ደረታቸው ላይ በብዙ ጥይት ከመቷቸው በኋላ ፈትለክ ብለው አምልጠዋል ሲሉ እማኞች ለአሜሪካ ድምጽ የሶማልኛ ክፍል ተናግረዋል። ወርሳሜ እዚህ ዩናይትድ ስቴትስ ሚኒያፖሊስ ከተማ ውስጥ ይኖሩ የነበሩና እንደ ኤሮፓውያን አቆጣጠር በ2012 ወደ ሀገራቸው ተመልሰው የፓርላማ አባል ለመሆን ከበቁ ጥቂት ሴቶች መካከል አንዷ ነበሩ። አልሸባብ በዚህ የአውሮፓውያን 2014 ዓ ም ብቻ የፓርላማ አባላትን ሲገድል ሰአዶ አራተኛዋ ናቸው። በሰሜን ናይጄሪያ ካዱና ከተማን ሁለት ፍንዳታዎች አናወጧት። ቢያንስ 25 ሰዎች መሞታቸው ተገልጿል። ለዘብተኛ የእስልምና ሃይማኖት መሪ የሆኑ ሼክ ዳሃሪ ባውቺ የተባሉ ሰው ይጓዙበት የነበረውን መኪና ኢላማ ያደረገ ነው በተባለና ሼሁ በአንድ አደባባይ ስብከት አካሂደው ሲያበቁ የፈነዳው ቦምብ እሳቸው ያለምንም ጉዳት ሲያመልጡ፣ ቢያንስ 25 ሰዎችን ገሏል ተብሏል። ሁለተኛው ፍንዳታ ሰው በጣም በበዛበት ካዱና የሚገኝ ገበያ ውስጥ መፈንዳቱ መሰረቱን የተገለጸው። በሰው ላይ ስለደረሱ ጉዳቶች ግን ያልተረጋገጡ ዘገባዎች ናቸው እየተሰሙ ያሉት። ለሁለቱም ፍንዳታዎች ለአሁኑ ኃላፊነት የወሰደ ወገን የለም። ዛሬ በጋዛ ሃን ዩኒስ ከተማ በደረሰ ጥቃት ቢያንስ ሰባት ሰዎች መገደላቸው ተገለጸ። የጋዛ የጤና ጥበቃ ባለስልጣናት ዛሬ በሀገሪቱ ዙሪያ በከተማዋ ዙሪያ የሞቱ ሰዎች ቁጥር 18 እንደደረሱ ተናግረዋል። በሃን ዩኒስ ጥቃት ወቅት ሁለት የእስራኤል ወታደሮች ተገድለዋል። ይህ በዚህ እንዳለ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ እስራኤል ገብተዋል። በእስራኤልና ና በሃማስ መካከል ተኩስ አቁም እንዲደረስ የተያዘውን ጥረት እያደረጉ ያሉት ባለስልጣናት ግጭቱ እንዲቆም በያዙት የተወሰነ እርምጃ እያደረጉ ናቸው ብለዋል። ሚስተር ኬሪ ከተባበሩት መንግስታት ዋና ጸሐፊ ባንኪሞን ጋር ኢየሩሳሌም ውስጥ ተገናኝተው ተወያይተዋል። ተከትሎም ዋና ጸሐፊው በሰጡት ቃል በመጠበቅ የምናጠፋው ጊዜ የለም ያለንን አቅምና ኃይላችንን አቀናጅተን ተኩስ አቁም እንዲደረግ በአፋጣኝ ጥረት ማድረግ አለብን ብለዋል። ሚስተር ኬሪ ከእስራኤል ጠቅላይ ሚኒስትር ቤንጃሚን ነተንያሁና ከፍልስጤሞች ፕሬዚደንት ማህሙድ አባስ ጋር ለመገናኘት ቀጠሮ ይዘዋል። ዋና ጸሐፊ ባንም የእስራኤል ፕሬዚደንት ሺሞን ፔሬዝን አነጋግረዋል። ባለፈው ሳምንት ዩክሬን ውስጥ ተመቶ የወደቀው የማሌዥያ አየር መንገድ አውሮፕላን ተሳፋሪዎችን የተወሰኑትን አስከሬኖች የያዙት ሁለት አውሮፕላኖች ኔዘርላንድስ ደርሰዋል። በዚያ ዛሬ ለአደጋው ሰለባዎች ብሔራዊ የሀዘን ቀን ሲሆን፣ የኔዘርላንድስና የአውስትሬሊያ አውሮፕላኖች ዛሬ አይድንሆቨን አየር ኃይል ማረፊያ ሲደርሱ ባለስልጣናት አቀባበል አድርገዋል። ሐዘንተኞች በጣቢያው የሀዘን መግለጫ አበባዎችን አስቀምጠዋል። ሰንደቅ ዓላማዎችም ዝቅ ብለው እየተውለበለቡ ናቸው። አስከሬኖቹ የማን የማን እንደሆኑ ለመለየት ስራው እንዲጀመር በአቅራቢያው ወደምትገኝ ሂልቨርሰም የተባለች ከተማ ይወሰዳሉ ተብሏል። በማሌዥያው አውሮፕላን ውስጥ የነበሩት ሁለት መቶ ዘጠና ስምንቱም ሰዎች ያለቁ ሲሆን የሚበዙት የኔዘርላንድ ዜጎች መሆናቸው ይታወቃል። ሉሃንስክ በምትባል የዩክሬን ምስራቃዊ ከተማ በተገንጣዮች የተጠለፉትን ዘጠኝ ናይጄሪያውያን ተማሪዎች ለማስለቀቅ ድርድር እየተካሄደ መሆኑን አንድ የሀገሪቱ ባለስልጣን ገልጸዋል። የዩክሬን የጸጥታና የመከላከያ ካውንስል ቃል አቀባይ በሰጡት ቃል አሸባሪዎች ብለው የጠሯቸውን የድርድር ልምድ ያላቸው ሰዎች እያነጋገሯቸው ናቸው ብለዋል። በቅርብ ጊዜ ውስጥ ውጤት እናገኛለን ብለን ተስፋ እናደርጋለን ሲሉም ተናግረዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ይህ የአሜሪካ ድምጽ ሬዲዮ ጣቢያ ነው። በ1431 መካከለኛ ሞገድ እንዲሁም በናይል ሳት የሚተላለፈውን ስርጭት ይዤ ሳስተናግዳቸው የማመሸው ሄኖክ ስማግዜር ነኝ። ዋና ዋና ከሚባሉት የኢትዮጵያ ህብረ ብሔራዊ ፓርቲዎች ሁለቱ ማለትም መኢአድና አንድነት ከአንድ ወር ባነሰ ጊዜ ውስጥ አዲስ ፓርቲ መመስረታቸውን ይፋ እንደሚያደርጉ ተገለጸ። የሁለቱ ፓርቲዎች መሪዎች የቅድመ ውህደት ስምምነት ከፈረሙ በኋላ ውህደቱን ለማጠናቀቅ ስራዎች እየተሰሩ መቆየታቸውን የአንድነት ፓርቲ ሊቀመንበር ግዛቸው ሽፈራው ለቪኦኤ አስታውቀዋል። እስክንድር ፍሬው ነው ያነጋገራቸው ከአዲስ አበባ። የኢትዮጵያ አገር አቀፍ ምርጫ ከአንድ ዓመት ያነሰ ጊዜ በቀረው ወቅት ነው ሁለት ዋነኛ የሚባሉ ህብረ ብሔራዊ ፓርቲዎች ለውህደት እየተዘጋጁ የሚገኙት። ፓርቲዎቹ የመላው ኢትዮጵያ አንድነት ድርጅት መኢአድና አንድነት ለዲሞክራሲና ለፍትህ ፓርቲ የቅድመ ውህደት ስምምነት የተፈራረሙት ከሳምንታት በፊት ሰኔ 1 ቀን 2006 ዓ ም ነው። ውህደቱንም በአጭር ጊዜ ውስጥ እንደሚያጠናቅቁ በዚያን ወቅት የገለጹት ፓርቲዎቹ በእቅዳቸው መሰረት እየተጓዙ መሆኑን ገልጸዋል። ይህንኑ ያስታወቁት የአንድነት ፓርቲ ሊቀመንበር ግዛቸው ሽፈራው ከቅድመ ውህደቱ ስምምነት በኋላ የተወሰዱ እርምጃዎችን በማብራራት ይጀምራሉ። ከተፈረመ በኋላ የተወሰደው እርምጃ የውህደት አዘጋጅ ኮሚቴ ማቋቋም ነበረ። ስለዚህ እያንዳንዱ ፓርቲ የራሱን የጉባኤ አዘጋጅ ኮሚቴ መረጠ እና ከዚያ ውስጥ ድሞ ከተመረጡት ደግሞ ከሁለቱ ፓርቲዎች ኮሚቴዎች የተወጣጣ አንድ የውህደት ፓርቲ አዘጋጅ የጠቅላላ ጉባኤ ኮሚቴ ተቋቋመ። ይሄ አጠቃላይ የጋራ ኮሚቴው በራሱ ንዑስ ኮሚቴዎችን አዘጋጅቶ ማለት አንደኛ የሰነድ ዝግጅት ኮሚቴ። ይህም ፕሮግራሙና ደንቡን የሚያዋሃድ ነው። ሁለተኛ የጠቅላላ ጉባኤ አባላት ጥሪ የሚያካሂዱ ንዑስ ኮሚቲ፣ ሶስተኛ የሎጂስቲክስ ኮሚቲ፣ አራተኛ የመስተንግዶና የጸጥታ ኮሚቲ፣ ስድስተኛ የፋይናንስ ንዑስ ኮሚቲ ያቋቁመው እየሰሩ ነው። አሁን በአጠቃላይ መልኩ ሁሉም ተጠናቋል። የመጀመሪያው የሁለቱ ፓርቲዎች ፕሮግራም ተዋህዶ በረቂቅ ደረጃ ተዘጋጅተዋል። እንደዚሁም የሁለቱ ፓርቲ ደንብ ተጣምሮ ተዋህዶ በረቂቅ መልክ ተዘጋጅተዋል። ይሄ ረቂቅ የፕሮግራምና የደንብ ሰነድ ለጠቅላላ ጉባኤ ለእያንዳንዱ ይቀርባል። ከዚያም ደግሞ ለውህዱ ፓርቲ ጠቅላላ ጉባኤ አከናውኖ ረቂቁ እንዲጸድቅ ይደረጋል። ከዚህ በኋላ ያው አሁን በእንቅስቃሴ ላይ ያለ ነው ያቀድነው ሐምሌ አምስት እና ስድስት እንዲጠናቀቅ ነበረ። ነገር ግን ከስራ ብዛትና ከፋይናንስ ችግር ጭምር አሁን የመጨረሻውን ነሐሴ ሶስት እና አራት እንዲሆን ወስንናል እና በተሟላ መልኩ እየተካሄደ ነው። አሁን የቀረው ስራ ቢኖር ያትኩረን ያለንበት የፋይናንስ ማሰባሰብ ነው ለጠላላ ጉባኤው የሚከናወን ስለዚህ በጥሩ ሁኔታ ላይ እየተካሄደ መሆኑን በዚህ አጋጣሚ ለኢትዮጵያ ሕዝብና ለአባላቶቻችን መረጋገጥ እፈልጋለሁ። እዚህ ላይ ኢንጂነር ግዛቸው የውሁዱ ፓርቲ ጠቅላላ ጉባኤ መቼ ነው የሚካሄደው? እያንዳንዱ ፓርቲ ያው በምርጫ ቦርድ መሰረት የውሁድ ተግባር የሚጸድቀው ጠቅላላ ጉባኤ ነው። ስለዚህ እያንዳንዱ ፓርቲ የሁዱን ሰነዶችና አጠቃላይ አቅጣጫዎችን ያጸድቃል። ይህም የሚሆነው ነሐሴ ሶስት ቀን ነው። እንደገና ከእያንዳንዱ ፓርቲ ጠቅላላ ጉባኤ ሁለት መቶ ሁለት መቶ አባላት ይመረጡና ወይንም ይዘጋጁና ለውህዱ የሁለቱ ፓርቲ የውህድ ጠቅላላ ጉባኤ የሚካሄደው ነሐሴ አራት ቀን ይሆናል። ከነሐሴ አራት ቀን ጀምሮ አንድነትና መያር ፓርቲ የሚባሉ ፓርቲዎች አይኖሩም። እንግዲህ ያ የህግ ጉዳይ አለ። በመሰረቱ በውስጣችን የሁለቱ ፓርቲዎች ህልውና ያንደዚያ ያከስማል። ነገር ግን ሰርቲፊኬት መመለስ ስላለብን የጠቅላላ ጉባኤውን ቃለ ጉባኤና የውህዱን ፓርቲ ፕሮግራምና ደንብ አያይዘን ሌሎቹም ሁኔታዎች አያይዘን የሚያስፈልጉ ለምርጫ ቦርድ እናቀርባለን። ምርጫ ቦርድ ታዛቢውን ስለሚልክ በዚያ መሰረት ይመረምሩና የውህዱን ፓርቲ ያጸድቃሉ። ምርጫ ቦርድ ያን ጊዜ ሰርቲፊኬቱን እንመልሳለን። ስለዚህ የምርጫ ቦርድ የሁዱ ፓርቲ ሰርቲፊኬት ሲገኝ የሁለቱ ፓርቲ ህሉና ያከስማል። አሁን የሂደት ጉዳይ ነው የህጋዊነት የማድረግ ጉዳይ ነው እንጂ ያን ለት በጠቅላላ ጉባኤው የሁዱ ከተካሄደ በመሰረቱ በእኛ አንድነትና ማያድ የሚባል አይኖርም። ነገር ግን ይሄ ነገር በምርጫ ቦርድ ተረጋግጦ አዲስ ሰርቲፊኬት ማግኘት አለብን። ማነው የሚባለው? ሁዱ ፓርቲ በዛ ላይ የሚታወቅ ነገር አለ። ለምሳሌ የሁዱ ፓርቲ ስያሜና አርማ በተመለከተ እያንዳንዱ ፓርቲ ያቀርባል ለምርጫ እና የይሁዱ ፓትርያላ ጉባኤ ከሁለቱ ያቀረቡትን ስያሜ ይመረምርና አንዱን ይወስንበታል። ሁለቱ ፓርቲዎች በተለያዩ የተቃዋሚ ስብስቦች ውስጥ አባል ሆነው ሲሰሩ መቆየታቸው ይታወሳል። መያድ ትብብር ለዲሞክራሲያዊት ኢትዮጵያ የተሰኘው የተቃዋሚዎች ስብስብ አባል ነው። አንድነትም ለተወሰነ ጊዜ በመድረክ ውስጥ ቆይቷል። አዲሱ ድርጅት ከማን ጋር በምን ሁኔታ እንደሚሰራ የሚወስነው ግን የውህዱ ፓርቲ ጠቅላላ ጉባኤ መሆኑን አመራሮቹ በተለያዩ አጋጣሚዎች ገልጸዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። የኢትዮጵያ መንግስት ለሰራተኞቹ የደሞዝ ጭማሪ እንደሚያደርግ ይፋ ባደረገ በጥቂት ጊዜዎች ውስጥ የተለያዩ የሸቀጥና የአገልግሎት ዋጋዎች ማሻቀባቸውን በመግለጽ ሸማቾች ሮሮ በማሰማት ላይ ናቸው። የደሞዝ ጭማሪው ተግባራዊ ሳይሆን የሚታዩ የዋጋ መናሮችን አስመልክቶ የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከጋዜጠኞች ጋር ባደረጉት ውይይት የሰጡትን ምላሽ ለምሽቱ አጠናቅረነዋል። የኢትዮጵያ መንግስት ለመንግስት ሰራተኞች የደሞዝ ማስተካከያ ለማድረግ የወሰነው በሀገሪቱ ተንሰራፍቶ የቆየውን የኑሮ ውድነት በተለይ ደግሞ የዋጋ ግሽበትን ለመቆጣጠር ሲጥር ቆይቶ ንረቱን ወደ አንድ ዲጂት በማውረድና በመቆጣጠር ለረጅም ጊዜ ከቆየ በኋላ እንደሆነ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ገልጸዋል። ሆኖም በተግባር እንደሚታየው የበርካታ ሸቀጦችና አገልግሎቶች ዋጋ ማለትም ከሽንኩርት እስከ ቤት ኪራይ ከጤፍና በርበሬ እስከ ቤት ዕቃዎች የዋጋ መወደድ ተከስቶባቸዋል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ የደሞዝ ጭማሪው ከመደረጉ በፊት መንግስታቸው የወሰዳቸውን የፖሊሲ ስልቶች ለጋዜጠኞች አብራርተዋል። ዋጋ ጭማሪ የታየባቸው ሸቀጦች አሉ። እነዚህን በተመለከተ በመጀመሪያ ደረጃ መንግስት የመንግስት ሰራተኞችን ደሞዝ ለማስተካከል ያሰበበት ዋናው ምክንያት ምን እንደሆነ መግለጹ ለዚህም ይሄንንም ለመረዳት ጠቃሚ ነው የሚል ሀሳብ አለኝ። እንደምታውቁት በ2003 አመተ ምህረት በጀት አመት ላይ የመንግስት ሰራተኞች የደሞዝ ማስተካከያ ተደርጎ ነበር። የዋጋ ግሽበት በሀገራችን ከተከሰተ የተወሰኑ አመታት አልፎታል። ይሄ የዋጋ ግሽበት በሚከሰትበት ጊዜ ከፍተኛ የነበረው እስከ አርባ በመቶ የዋጋ ግሽበት የተከሰተበት ወቅት አለ። ይሄ ወቅት መንግስት በወሰዳቸው የገንዘብና የፊስካል ፖሊሲዎች ጠንካራ ቁጥጥር እንደዚሁም ደግሞ ሌሎች የዋጋ ግሽበትን ለማስተካከል የሚያግዙ ሌሎች መሳሪያዎች፣ አስተዳደራዊ እርምጃዎች በመወሰዳቸው ምክንያት የዋጋ ግሽበቱ ከባለፉት ሁለት ዓመት ወዲህ በአንድ አሀዝ ተገድቦ እንዲቆይ የተደረገበት ሁኔታ ነው ያለው። የኑሮ ውድነት በሚከሰትበት ጊዜ በተለይ የሚወሰዱ የደሞዝ ማስተካከያ እርምጃዎች ምጣኔ ሀብቱን ወደ ከፋ ግሽበት እንዳያመሩት ጥንቃቄ የተሞላባቸው መሆን እንደሚኖርባቸው ጠቅላይ ሚኒስትሩ አስረድተዋል። በዚህ ረገድ የዋጋ ግሽበትም በተግባር የመቆጣጠሪያ የምጣኔ ሀብት መሳሪያዎችን መንግስታቸው መጠቀሙን ጠቅላይ ሚኒስትሩ አብራርተዋል። በተለይ የበጀትና የገንዘብ ፖሊሲዎች በአግባቡ መጤን እንዳለባቸው ነው ያስረዱት። የዋጋ ግሽበቱ በሚፈለገው ደረጃ ቁጥጥር ስር መዋሉ ሲረጋገጥ የመንግስት ሰራተኞችን ደሞዝ ማስተካከል አስፈላጊ ነው የሚል አቋም ተይዞ የዋጋ ግሽበቱን በየአመቱ እየተቆጣጠርን መተን አስተማማኝ የሆነ የዋጋ ግሽበት ቁጥጥር ስር መውደቁን ማረጋገጥ ይጠይቅ ነበር። ይሄ ለሁለት አመት ካረጋገጥን በኋላ ነው አሁን የመንግስት ሰራተኞች ደሞዝ ማስተካከል ያስፈለገበት። ይሄ ማስተካከያ በሚደረግበት ጊዜ የዋጋ ግሽበት መቆጣጠር ብቻ ሳይሆን ተመልሶ የዋጋ ግሽበቱ ሊቀሰቀስ ይችላል አይችልም የሚል ጥያቄም ተወስዶ መመለስ ነበረበት። ከዚህ አንጻር የመንግስት ሰራተኞች ደሞዝ በመንግስት አመታዊ ባጀት ውስጥ የሚካተት እንደመሆኑ መጠን አመታዊ ባጀቱ ጉድለቱ ለዋጋ ግሽበት የሚያጋልጥ ነው አይደለም የሚል ይፈተሻል። ከዚህ አንጻር የ2007 አመተ ምህረት ባጀት በሚታወጅበት ጊዜ ይሄ የዋጋ ግሽበት የማይቀሰቅስ ባጀት መሆኑና የመንግስት የባጀት ጉድለት የሚሸፈንበት መንገድም ጭምር በአግባቡ ተፈትሿል። በአሁኑ ጊዜ ገና የመንግስት ሰራተኞች የደሞዝ ጭማሪውን ሳይቀበሉ የሚታየውን የሸቀጥ ዋጋ ጭማሪ መንግስት በምን አይነት የምጣኔ ሀብት መሳሪያዎች ሊያስተካክለው ይችላል በሚል ከጋዜጠኞች ለቀረበላቸው ጥያቄ ጠቅላይ ሚኒስትር ኃይለማርያም ደሳለኝ መልስ ሰጥተዋል። በፖሊሲ ደረጃ የተቀየሱና ሊሰሩ የሚችሉ ተግባራዊ እንቅስቃሴዎች ምን እንደሚመስሉ ጠቅላይ ሚኒስትሩ አስረድተዋል። እነዚህ ስግብግቦች ገና የደሞዝ ማስተካከያው ከመደረጉ በፊት የዋጋ ጭማሪ ያደረጉ አካላት መቆጣጠርና አደብ እንዲገዙ የማድረግ ጉዳይ ገና ፍረጃ ላይ የምንደርስበት ደረጃ ላይ የደረሰ አይደለም። ምክንያቱም እነዚህ ተቋማት እንቅስቃሴ ገና ነው የጀመሩት። ስለዚህ እንቅስቃሴያቸው ተግባራዊ በሚሆንበት ጊዜ ወደፊት ምን ይሆናል የሚል የምናየው ይሆናል። ከዛ ውጭ ግን የመጀመሪያው የተፈለገው ጉዳይ የማስረዳት ነው። እነዚህ አካላት የሚያደርጉት የዋጋ ጭማሪ ተገቢና ትክክል እንዳይደለ፣ ምክንያታዊ እንዳይደለ የማስረዳት ነው። አሁን የያዝነው ነው ስራ የማስረዳት ጉዳይ ነው። ይሄንንም ማስረዳት ካከናወንን በኋላ የማይለወጥ ከሆነ ህጋዊ እርምጃዎችን የመውሰድ ነው የሚሆነው። ወዘሎ ወደ ህጋዊ እርምጃ መሄድ ሳይሆን እንግዲህ አእምሮ ያላቸው የሚያስቡ ሰዎች እንደመሆናቸው መጠን አስቀድሞ የማስረዳትና ይሄ ኢኮኖሚያዊ ምክንያት የሌለው የዋጋ ጭማሪ እንደሆነ እንዲረዱትና ወደ ትክክለኛው መስመር እንዲገቡ የማድረግ ነው። ከዛ በኋላ በዚህ የማስረዳት ሂደት ውስጥ የማይስማሙ ወይም ደግሞ የዋጋ ጭማሪ ማድረግ የሌለባቸው መሆኑን የማይረዱ ከሆነ መንግስት የተለያዩ በሕግ የተቀመጡ እርምጃዎች አሉ። እነዚህን እርምጃዎች መውሰድ የሚገደድ ይሆናል ማለት ነው። አድማጮች፣ ጠቅላይ ሚኒስትሩ ስለ ሀገሪቱ አጠቃላይ ምጣኔ ሀብት ይዞታ የሰጡትን ማብራሪያ ከባለሙያዎች አስተያየቶች ጋር አካትቼ በቀጣዩ ሳምንት የምመለስ ይሆናል። እንድትከታተሉት እንጋብዛለን። በ1431 መካከለኛ ሞገድ እንዲሁም በናይል ሳት ስርጭታችን እስከ ምሽቱ አንድ ሰዓት ተኩል ድረስ ይቀጥላል። ባለፈው እሁድ ሐምሌ 13 2006 ዓ.ም አውስትራሊያ ሜልበርን ከተማ ላይ የተከፈተው ሀያኛው የዓለም ኤድስ ጉባኤ የሦስተኛ ቀኑን ሙሉ ውለውን አጠናቋል። በትናንትናው ዕለት በጉባኤው ላይ ከሚቀርቡት ጥናታዊ ጽሑፎች፣ ማኅበራዊ ሪፖርቶች፣ የጎን ውይይቶች፣ የዓለም መንደር ዝግጅቶችና የፖስተር ትርኢቶች በተጨማሪ የተለያዩ የፈጠራ ውጤቶች፣ የቪዲዮ ቅንብሮችና ሌሎችም ይወጣሉ፣ ይታያሉ። ቀጥሎ የምትሰሙት ዝግጅት ከጉባኤው አበይት ርዕሶች አንዱ በሆነው ከኤድስ ጋር የተያያዘ ማግለልና ማሸማቀቅ ላይ ያተኩራል። አዘጋጁ ሰለሞን አባተ ነው። ኤድስን ለማሸነፍና ለማስወገድ በየአቅጣጫው የተቀጣጠለው ትግል እነሆ ዛሬ ዛሬ ብዙ ፍሬ እያፈራ ብዙ ተስፋ ሰጪ ውጤት እያስገኘ ነው። ብርቱ ፈተና ብዙ ትግል የዓመታት ትንቅንቅና ጥረትን የጠየቀ ፍልሚያና ውጤት ነው ዛሬ የሚስተዋለው በተለይ በሕክምናው መስክ እየታዩ ያሉ ስኬቶች ኤድስን ለማስቆም ከኤድስ ነፃ የሆነ ትውልድን ለመፍጠር እንደሚቻል ብርቱ እምነትን አሳድረውብናል የሳይንስና የምርምሩ ውጤትና እድገት ኤችአይቪን እኮ ጉዳት የማያደርስ ቫይረስ ማድረግ ብቻ ሳይሆን ማጥፋትም ይቻላል ለማለት የደፈርንበት ጊዜ ላይ አቁመውናል የመንግስታቱ ድርጅት የኤድስ መቆጣጠሪያ መርሃ ግብር ኃላፊ ሚሼል ሲዲቤ የዛሬ 15 ዓመት ወደፊት ኤች አይቪ የዚች ምድር ቤተሰብ አባል መሆኑ ያከትማል ሲሉ ደፋር ራዕያቸውን ደንግገዋል ለሜልቦርኑ ጉባኤ መክፈቻ። እንዲያም ሆኖ ታዲያ በዚህ የትግልና የድል ገድል ጎዳና ላይ አንድ ብርቱ እንቅፋት ወይም ጠላት ዛሬም ተደንቅሮ እየታዩ ያሉ ስኬቶችን ሁሉ ሊያደበዘዝ ወይም ሊቀለብስ ሲጥር ይስተዋላል። ከኤድስ ጋር የተያያዘ ማግለል፣ አድሎና ማሸማቀቅ። የአሜሪካ ድምፅ ያዘጋጀውና ያወጣው ሊቪንግ ኢን ደ ሻዶው ወይም የጥላ ስር ሕይወት ወይም ተደብቆ መኖር በሚል ርዕስ የተዘጋጀው ልዩ ዘጋቢ ወይም ዶኪመንታሪ ፊልም ለጸረ ኤድስ ትግሉ አንድ አበረታች ግብአት ሆኗል። ፊልሙ ሜልቦርን አውስትራሊያ ላይ ትናንት መታየት ሲጀምር፣ በዚያው መድረክ ላይ ዘጋቢያችን አኒታ ፓወል ተገኝታ ነበር። ኤች አይ ቪ የሚባል ቫይረስ በሰው ውስጥ መገኘቱና ብዙ ጉዳትም ሊያደርስ እንደሚችል በተገለጠባቸው በአውሮፓ አቆጣጠር በ1980ዎች ውስጥ ትልቁን መቀነት ወዲያው የዘረጋው በወንድ የተመሳሳይ ጾታ ፍቅረኞችና አደንዛዥ ቅመሞችን ወይም ቋሚ መድኃኒቶችን በደማቸው ስሮች የሚወስዱ ሰዎች ላይ ነበር። ወዲያው መጠቋቆሚያ ሆኑና ለመገለል ዳረጋቸው የተፈጠረው ሁኔታ። ሰላሳ ዓመታት አለፉ። የኤድስ መልክ ዛሬ ተቀይሮ፣ የኤድስ ተጋላጭና ሕመምተኛ በአማካይ የሕሊና ውርወራ ግምት አንዲት ሴት አፍሪካዊት ሆነች። አሃዛዊ መረጃዎችም ደግሞ የአፍሪካ ሴቶች ይበልጥ ተጋላጭ መሆናቸውን ያሳዩናል። የቪኦኤው አዲሱ ዘጋቢ ፊልም ሊቪንግ ኢን ደ ሻዶውስ የሚያጋልጠውም ይህ የማግለል ጉዳይ የራሱን የቫይረሱን የኤችአይቪን ያህል ችኮና ሞዛዛ ሆኖ እላያችን ላይ ተጣብቆ መኖሩን ነው። በዩናይትድ ስቴትስ የብሔራዊ የሰውነት መቆጣት ወይም አለርጂና የተላላፊ በሽታዎች ምርምር ኢንስቲትዩት ዳይሬክተሩ አንቶኒ ፋውቺ እንደሚሉት ከኤድስ ጋር የተያያዘው ማግለል ከካምቦዲያ እስከ ዩጋንዳና ናይጄሪያ ዛሬም እንደ በረታ ነው። ዩናይትድ ስቴትስና ካናዳን በመሳሰሉ ያደጉ ሀገሮች ውስጥ እንኳ እጅግ አሳፋሪ በሆነ ሁኔታ ይህ ከኤድስ ጋር የተያያዘ ማግለልና ማሸማቀቅ ይስተዋላል። በቅርቡ ሚሲሲፒ ውስጥ አንዲት ሕፃን ስትወለድ ኤች አይቪ በደሟ ውስጥ ኖሮ ተገኘ። ሕፃኗ ኤች አይቪውን ያገኘችው ከእናቷ ነው። በመጀመሪያ ላይ በጣም ተከታታይና የቅርብ የሕክምና አገልግሎት ካገኘች በኋላ በደሟ ውስጥ ያለው የቫይረሱ መጠን ቀነሰ። ከሁለት ዓመት በኋላ ደግሞ እንደገና ማንሰራራትና መታየት ጀመረ። ይህ የሚሲሲፒዋ ሕፃን ታሪክ በአሜሪካ ጸረ ኤች አይቪ ኤድስ ትግል ውስጥ እንደ ማሳያ ሆኖ ዛሬ እየተወራ ነው። አሜሪካን በመሰለች አገር ውስጥ እንደምን በዛሬ ዘመን ሕፃን ስትወለድ ኤች አይቪ ይገኝባታል? ሊቪንግ ኢን ደ ሻዶውስ ተደብቆ መኖር የቪኦኤ ፊልም ይህንን ታሪክ ይናገራል። ታሪኩ እንዲህ ነው አሉ አንቶኒ ፋውጪ። እናቲቱ በእርግዝናዋ ወቅት የቅድመ ወሊድ አገልግሎት አላገኘችም። ለምን? መገለልን ፈራቻ። ስለዚህም ልታገኝ ይገባት የነበረውን እጅግ አስፈላጊ የሆነ ጸረ ኤች አይ ቪ ክትትል ሳታደርግ በመቅረቷ ልጇ በቀላሉ ለኤች አይ ቪ ተጋለጠች። በፊልሙ ውስጥ እንዳያችሁት ባደገችው ዩናይትድ ስቴትስ ውስጥ እንኳ ይህ ማግለልና ማሸማቀቅ አለ። እኔ በምኖርባት ከተማ እንኳ ከኤድስ ጋር የተያያዘው ማግለል በተለያዩ መንገዶች ይገለጻል። ይህ ደግሞ ሰዎች የሚገባቸውን አገልግሎት ማግኘት በሚገባቸው ጊዜ እንዳያገኙ ያደርጋል። ስለዚህ መዘዙ ብዙ ነው። ናይጄሪያ ውስጥ የተመሳሳይ ጾታ አፍቃሪ ወይም ጌይ መሆን ሕገ ወጥ ጉዳይ ነው። የጌይ መብቶች ተሟጋቹ አፋክኒኬሊ ኦራዙሊኬ በኤድስና በተመሳሳይ ጾታ ግንኙነት ዙሪያ የማግለልን ጥቁር ቀለም ቀብቶ ይዟል። ናይጄሪያ ውስጥ ይህንን እየሰራን በዚህ ሁኔታ ውስጥ መኖርና መዝለቃችን እጅግ በጣም አስገራሚ ነው። ሰዎች የጤና ጥበቃ አገልግሎት እያገኙ ማህበራዊ ፍትሕ ፍለጋ እየሄዱ ተቋቁሞ መኖር መቻላቸው ይገርማል። ምክንያቱም ሕይወት ከቀን ወደ ቀን እጅግ አስፈሪ እየሆነች ቀጥላለች። ከኤድስ ጋር የተያያዘው ማግለል እየጎዳ ያለው ህመምተኛ ወይም ጸረ ኤች አይቪ ኤድስ አገልግሎቶችን ፈላጊውን ብቻ ሳይሆን አገልግሎቶቹን የሚሰጡትንም ሰዎች ጭምር ነው። ዶክተር ሁሊዮ ሞንታኔር በኤች አይቪ ኤድስ አገልግሎት መስክ ለብዙ ዓመታት ሠርተዋል። ማግለልና ማሸማቀቁ ግን ብዙ ጠቃሚ ሊሆኑ ይችሉ የነበሩ የስኬት ታሪኮች የስኬትና የድል ታሪክ ሳይሆኑ ተጨናግፈው እንዲቀሩ ማድረጉንና እያደረገም እንደሆነ ይናገራሉ። ለምሳሌም ዶክተር ሞንታኔር ቫንኩቨር ካናዳ ውስጥ መድኃኒትና አደንዛዥ ቅመማ ቅመም የሚጠቀሙ ሰዎች ደህንነቱ የተጠበቀ መርፌ የሚለዋወጡበትን ማዕከል ለመመስረት የሚያስችል ፍቃድና ድጋፍ ከመንግሥት ለማግኘት ያደርጉት የነበረውን ጥረትና ያጋጠማቸውን አንስተው ያወሳሉ። ገና ለገና በንክኪ የማግለልና የመጠቋቆም አድራጎት ይፈጸምብናል የልብ ቀዶ ሐኪም የሆነው ጓደኛዬን ሰው እየተነሳ ለምንድን ነው ይህን ሥራ የምትሠራው ሲሉት ብዙ ጊዜ አልሰማም። ምንድን ነው ወደዚህ ሥራ እንዲህ የሚስብህ ለምንድን ነው እንዲህ የምትወደው የሚለው ሰው እምብዛም የለም። ለእኔ ግን የሕይወትና የሥራ አካል ሆነዋል እነዚህ ጥያቄዎች። ማግለል ብዙ ዝባዝንኪ ያለው ችግር ነው። ማግለል፣ ማሸማቀቅ፣ አድሎ፣ መጠቋቆም እጅግ የቆሸሸ እጅግ አሳፋሪ ተግባር ሆኖ እያለ ሰው ሳያፍርበት ተሸክሞት ይኖራል። እናም ሌላውን እያገለለና እያሸማቀቀበት የሰው ልጅ በኤችአይቪና በኤድስ ላይ ሊጎናጸፈው የቀረበውን የድል ብስራት ሊያደበዝዝ ይጣጣራል። ሊቪንግ ኢን ደ ሻዶውስ የቪኦኤ ዘጋቢ ፊልም ቪኦኤ ኒውስ ኮም ሚዲያ ቪዲዮ ላይ ታገኙታላችሁ። አድማጮች የአሜሪካ ድምፅ ሬዲዮ ጣቢያ በ1431 መካከለኛ ሞገድ ከምሽቱ አንድ ሰዓት ጀምሮ ሲያስተላልፍ የቆየው ዝግጅት ወደ መገባደዱ ተቃርቧል። ሙዚቃን ጋብዛችሁ ሸመንደፈር፣ ቴዲ አፍሮ

አድማጮች የምሽቱ ስርጭታችን በዚሁ ተጠናቋል። ያለፏችሁን ዝግጅቶቻችንም በድረገጻችን ቪኦኤ ኒውስ ዶት ኮም ስላሽ አምሐሪክ ገብታችሁ መከታተል ትችላላችሁ። በፌስቡክና በትዊተርም ቪኦኤ አምሐሪክ ብላችሁ ተከተሉን። ከምሽቱ በሶስት ሰዓት ላይ በአጭር ሞገድ በ22ና በ25 ሜትር ባንዶች እንዲሁም በናይል ሳት በሚተላለፈው ስርጭት እንደገና እንገናኛለን። እስከዛው ፕሮግራሙን ከመራለን ከኃይሉ ታምራት ጋር በመሆን የመሰናበተው ሄኖክ ሰማእግዜር ነኝ። መልካም ምሽት።